ከጋቢና ቪኦኤ ጋር ናችሁ። ከአሜሪካ ድምጽ ራዲዮ ወጣቶች ላይ መሰረት ያደረገ መሰናዶ ነው እየቀረበ ያለለ የዘጋቢዎች መስኮት ነው። ዛሬ ወዴት ነው የምንሄደው? ሀብታሙ። በመቀጠል ዛሬ እንግዲህ ከኢትዮጵያ ተሻግረን ወደ አስመራ እናቀናለን። አዎ ሰባት የኮምፒውተር ኢንጂነሪንግ ተማሪዎች ለአይነስውራን እና ላልተማሩ ሰዎች የሚያገለግል የትግረኛ ጽሁፎችን ወደ ድምጽ በመለወጥ ለባንበብ የሚረዳ መሳሪያ ሰርተዋል ይለናል ዘጋቢያችን ብርሃነ በርሀ በተከታዩ ዘገባ ይዳስሰዋል። እነዚህ ቤበን ጉሴ፣ ሳይሞን ሳምሶም፣ አማንኤል ተወልደ ብርሃን፣ ሻም አስጎዶም፣ ሄኖክ አስሞሮም እንዲሁም ዳዊት ኃይልና መንግስት አርአያ የተባሉ ወጣት ተማሪዎች የማይነፊ ኮሌጅ የኮምፒውተር ኢንጂነሪንግ ትምህርታቸውን በዚህ ዓመት ነው ያጠናቀቁት። ይህን አጋዥ የማንበቢያ ስራ ለአምስተኛ ዓመት መመረቂያቸው እንደሰሩትና ሀሳቡንም በአካባቢያቸው ያሉ አይነስውራን ስውራን ትግርኛ ለማንበብ ሲቸገሩ በማየታቸው ይህን ስራ ለመስራት ሐሳቡን እንደ መረጡት ከተማሪዎቹ አንዱ የሆነው አማኒኤል ተወልደ ብርሃን ለቪኦኤ ተናግሯል። ፕሪንቴድ ወይ ድማ ዝተሐተመ ዝኾነ አይነት ኤፎር ሳይዝ ዘለዎ ፔፐር የማንበቢያ ማሽኑ በኤፎር ወረቀት የታተሙ ጽሑፎችን ወደ ድምጽ በመቀየር ነው የሚያነባው። ይህን የማንበቢያ ማሽን ለመስራት ያነሳሳን ዋነኛው ምክንያት ደግሞ በአንድ ወቅት አንድ ዓይነ ስውር መንገድ ላይ እንድረዳው ጠይቆኝ ወደሚፈልግበት ጽፈት ቤት ተወሰድኩት በጽህፈት ቤቱም እሱን የሚመለከት ጽሑፎች ይሰጡትና እንዳነብለት ይጠይቀኛል። ከዚህ በመነሳት ለአይነ ስውራን የሚያገለግል አጋዥ ማንበቢያ ለመስራትም ወሰን። ይህን ለአይነ ስውራንና ላልተማሩ ሰዎች ትግርኛ ለማንበብ የሚጠቅም አጋዥ መሳሪያውን ለመስራት የሞባይል ቴሌፎን ካሜራ፣ ስፒከር፣ ሬስፔሪፓይ የተባለ እንደ አንጎል የሚያገለግል ሞተር፣ ፓወር ባንክ ወይ የኃይል ማጠራቀሚያ እንዲሁም ሰባት ቁጥሮችን የያዘ ኪፓድ እንደተጠቀሙ የተናገረችው ወጣት ፌበን ንጉሴ የትግርኛ ጽሑፍ እንድታነብ ያደረግንበት ወይ የመረጥንበት ዋነኛው ምክንያት የሚበዛው የኤርትራ ሕዝብ ትግርኛ ተናጋሪ በመሆኑ የብዙዎችን ችግር ይፈታል በሚል እንደሆነ ተናግራለች። ታርጌት ናና አካባቢና ዘሎ ሰባት ዩ ዋነኛው ታርጌታችን የሚበዛውን የህብረተሰብ ክፍል ለማገዝ ነው። ስለዚህም ነው ስራውን በትግርኛ ቋንቋ ለማድረግ የመረጥ ነው። በእንግሊዝኛ ቋንቋ የተዘጋጁ ዳታዎች አሉ። በትግርኛ ፊደል የተዘጋጁ ዳታዎች ባለመኖራቸው ግን ትልቁ ሥራችን የትግርኛ ማንበቢያ ዳታዎችን ማዘጋጀት ነበር ብላለች። የማንበቢያ መሳሪያዋ አይነ ስውራን የትግርኛ ጽሑፎችን እንዲያነቡ ተብላ የተዘጋጀች በመሆኗ በሌላ ቋንቋ የተጻፉ ጽሑፎችንና ስዕሎችን እንደማታነብና በስህተት ከገባም አስቀድማ ማንበብ እንደማትችል በድምፅ እንደምትጠቁም የተናገረው ወጣት አማኑኤል የትግርኛ ፊደሎች ብዛት ያላቸውና አንዳንዶቹ ፊደሎችም በጥርስና በጉሮሮ የሚነበቡ በመሆናቸው እነዚህን ድምፆች ማለማመድ ትልቁ ፈተና እንደነበረ ተናግረዋል። አብ ትግርኛ ገለ ቃላት ኣለው ብስንኻ ፀቂጥካ ክሳይ ትገብሮም ገሊኦም ብድሕሪ መልሓስካ ዝንበቡኣለዎ ማለት እዩ ስለዚ ነዞም ኩሎም ፊደላት በብሓደ ፅኒዕካ አንዳንድ ትግርኛ ፊደሎች በጥርስና ጉሮሮ የሚነበቡ በመሆናቸውና አንዳንዶቹም በተለያየ ቦታ ሲገቡ የተለያየ ትርጉም ስለሚፈጥሩ እነዚህን ሁሉ በማጥናት የየራሳቸውን ድምፅ በመፍጠርና በማለማመድ ልክ የተናጋሪዎችን ድምፅ ለማስመሰል ብዙ ጥረት ነው ያካሄድ ነው ብለዋል። ለአይነ ስውራንና ያልተማሩ ሰዎች ማንበቢያ ተብላ የተሰራችው አጋዥ ማንበቢያ መሳሪያ በኮምፒውተር በኤፎር ወረቀት የተጻፉ የትግርኛ ጽሁፎችን ለማንበብ ሶስት ሂደቶች እንደሚያስፈልጓት የተናገረው ወጣት አማንኤል በመጀመሪያ በተገጠመላት ሞባይል ወይ ሌላ ካሜራ ከስሯ ያለውን ጽሁፍ ፎቶ በማንሳት ወደ ራስፔሪ ፓይ በመላክ ወደ ጽሁፍ ይቀየራል። ጽሁፉን ደግሞ ወደ ድምፅ በመቀየር እንደምታነበው ተናግሯል። አይነ ስውራን የሚጠቀሙበት የብሬል ወረቀት ወፈርና ተለቅ ያለ በመሆኑ ክብደት እንዳለውና ለመሸከምም አስቸጋሪ ሲሆን በተጨማሪም የምልክት ጽሑፉ ከጊዜ ብዛት በመዳሰስ ለማንበብ እንደሚያስቸግር ወጣት አማንኤል ተናግሯል። ከዚህ በመነሳት እነሱ የሠሯት የማንበቢያ ማሽን የተለያዩ ጥቅሞችና የተሻለ አገልግሎት እንደምትሰጥ የተናገሩት እነዚህ ወጣቶች ዋነኛ ጥቅሞቿና ብልጫዎቿ አንደኛ ክብደቷ አራት ኪሎ ግራም ስፋቷ ደግሞ አምሳ በአምሳ ሴንቲሜትር በመሆኑ ለመሸከምና ከቦታ ቦታ ለማንቀሳቀስ ምቹ እንደሆነች፣ ሁለተኛ ጽሁፉን ለማንሳት የሞባይል ቴሌፎን እንደ ካሜራ መጠቀም እንደሚቻል፣ ሶስተኛ ማሽኗ በኤሌክትሪክ ኃይልና በፓወር ባንክ ወይ የኃይል ማጠራቀሚያ ቻርጅ በማድረግ ለአስራ ሁለት ሰዓትና ከዛ በላይ መጠቀም ስለምታስችል ኤሌክትሪክ በሌለበት አካባቢ መጠቀም እንደምታስችል ሆና እንደተሰራች፣ አራተኛ ያነበበችውን ጽሁፍ በማሽኗ ሞተር ወይ ሬስፔሪፓይ ቀርጻ ስለምታስቀምጠው ድምፁን በፍላሽ ዲስክ በመውሰድ በፈለጉበት ጊዜና ቦታ እንዲሁም በተለያየ የድምፅ መሳሪያዎች መጠቀም የሚቻል በመሆኑ የአይነ ስውራን የትግርኛ ማንበቢያ ማሽኗ ትልቅ ጠቀሜታ እንዳላት ወጣቶቹ ተናግረዋል። እነዚህ ሰባት የኮምፒውተር ኢንጂነሪንግ ተማሪዎች በቀጣይ የማንበቢያ ማሽኗን አሁን ካለችበት ቅርጽና ስራ በተሻለ መልክ ለመስራትና የተሻለ ስራ እንድትሰራ የማድረግ ትልቅ እቅድ እንዳላቸው ተናግረዋል። ከዚህም በተጨማሪ የእጅ ጽሑፎችንና በላቲን ፊደሎችና ሌሎች በግዕዝ ፊደሎች የተጻፉ ጽሑፎችን እንድታነብ ለማድረግ ከአይነ ስውራን ማህበር ከኮሌጆችና ከላይብረሪዎች ጋር በመነጋገር ትልልቅ ሰርቨሮችን በመጠቀም የተሻለና ሰፊ ሽፋን ያለው አገልግሎት ለመስጠት ትልቁ ህልማቸውና እቅዳቸው መሆኑን ተናግረዋል። ብርሃነ በርኸ ለአሜሪካ ድምፅ ከአስመራ